የኔቶ አጋሮች በትናንትናው ዕለት ሩሲያ በዩክሬን የምታካሄደውን ጦርነት ቻይና የምትሰጠውን እገዛ እንድታቆምና ኪቭ ኔቶ እንድትቀላቀል በሚያስችላት ጥርጊያ ጎዳና የማይታጠፍ ድጋፋቸውን ለመስጠት ቃል ገብተዋል። ይህም የዩክሬን የአየር ክልልን የሚያስጠብቁ አዳዲስ ተዋጊ ጄቶች በዩክሬን ሰማይ የሚበሩበትን ጊዜ ይጨምራል። በተያያዘ ዜና የኔቶና የዩክሬን መሪዎች ዛሬ ዋሽንግተን ላይ ተገናኝተው ይወያያሉ ተብሎ ይጠበቃል። የአሜሪካ ድምጿ የፔንታገን ዘጋቢ ካርላ ባብ ያደረሰችንን ዘገባ አሉላ ከበደ እንደሚከተሉ አቀናብሮታል። ይህንን መሰሉ አሜሪካ ሠራሽ ኤፍ አስራ ስድስት ተዋጊ አውሮፕላኖች የኔቶ አጋሮች ከሆኑት ዴንማርክና ኔዘርላንድስ ወደ ዩክሬን ያቀናሉ። የዩናይት ስቴትሱ የመከላከያ ሚኒስትር ሎይድ ኦስቲን የኤፍ አስራ ስድስት የጦር አውሮፕላኖችን ወደዚያ መላክ በይፋ እየተከናወነ ነው። እናም ዩክሬን በያዝነው የበጋ ወራት ውስጥ እነኝን የጦር አውሮፕላኖች ለመገልገል ትበቃለች። ሰላሳ ሁለቱም የኔቶ አጋር አገሮች ዩክሬን ኔቶን በአባልነት ትቀላቀል ዘንድ የተያዘውን መንገድ የማይቀለበስ ሲሉ የኔቶ አጋር የሆኑ አገሮች ላይ ጥቃት የሚሰነዝሩበትን አጋጣሚ መጠበቅ እንደማይችሉ ለሩሲያው ፕሬዝዳንት ቭላዲሚር ፑቲን ባስተላለፉት ጠንካራ መልእክት ጠቁመዋል። የኔቶ ዋና ጸሐፊ የንስ ስቶልተንበርግ፣ አሁን ተባብረን እየሰራን ያለነው ሥራ ጊዜው ሲደርስ ዩክሬን ፈጥና ኔቶን መቀላቀል እንድትችል የሚያስችል ነው። ጥያቄው ቢሆን ሳይሆን መቼ የሚለው መሆን ያለበት። የዩናይት ስቴትሱ ፕሬዚዳንት ጆ ባይደን ትላንት ረቡዕ በሰጡት አስተያየት የኔቶ አጋር አገራት ሩሲያ ከያዘችው ወታደራዊ ትጥቆችን ከምታመርትበት ፍጥነትና መጠን ጋር የሚመጣጠን ተጨማሪ የመከላከያ ወጪ መመደባቸውን እንዲቀጥሉ ግፊት አድርገዋል። የልዩ ልዩ ጦር መሳሪያዎች፣ የጥይትና የጦር ተሽከርካሪዎች ምርታቸውን በከፍተኛ መጠን እያሳደጉ ነው። ይህንንም እያደረጉ ያሉት በቻይናና በሰሜን ኮሪያ እንዲሁም በኢራን እገዛ ጭምር ነው። እንደኔ አስተያየት ጥምረቱ በዚህ ረገድ ወደ ኋላ እንዲቀር ልንፈቅድ አንችልም። አያይዞም የጥምረቱን ጥቅምና መገለጫው በሆኑ ሴቶች ላይ አሉታዊ ተጽዕኖ ሳታሳድር በአውሮፓ በሰማኒያ ዓመታት ውስጥ ከታዩት ሁሉ ግዙፉ መሆኑ የሚነገርለትን ጦርነት ማስጀመር አትችልም ሲል ቻይና የጦርነት ምንጭ ለሆነችው ሩሲያ የምትሰጠውን ድጋፍ እንድታቆም ሲል ጥሪ አቅርቧል። አሁንም የኔቶው ስቶልተንበርግ ዛሬ የደረስንበት የስምነት መግለጫ የኔቶ አጋር ሀገሮች ሩሲያ በዩክሬን ላይ ለምታካሄደው ሕገወጥ ጦርነት ቻይና የምትሰጠውን ድጋፍ አስመልክቶ ይፋ ካደረጓቸው መልእክቶች ሁሉ ጠንካራ ነው። ለሩሲያ የመከላከያ ኢንዱስትሪዎች ድጋፍ እየሰጡና በአንድ ጊዜ መንታ ጥቅሞችን የሚያጎናጽፍ ቴክኖሎጂ እገዛ እያደረጉ ነው። ይህም ፑቲን በጠብጫሪነት ዩክሬን ላይ የከፈቱትን ጦርነት እንዲቀጥሉ እና ረጅም ጊዜ መዋጋት እንዲችሉ ብሎም በሰው ኃይላቸው ላይ የደረሰባቸውን ኪሳራ መተካት አስችሏቸዋል። የወታደራዊና የፖለቲካ ጉዳዮች ተንታኙ ብራድ ቦማን ለአሜሪካ ድምፅ በሰጡት ተጨማሪ አስተያየት ቻይናን በሰራችው ስራ ተጠያቂ እንድትሆን ለማድረግ ሰላሳ ሁለት አባል አገራት ያሉበት ጥምረት የደረሰበት ውሳኔ ብዙ ዘግይቷል ይላሉ። ዩሮፒንስ አር ዳይንግ ኢን ዩሮፕ ኢን አ ዋር ኦፍ አግሬሽን ፍሮም ዘ ክረምሊን አውሮፓውያን በኢራን በሰሜን ኮሪያ እና በቻይና ድጋፍ በክሬምሊን አማካኝነት በተፈጸመ ጥቃት እየተገደሉ ነው። በቃ እውነቱ ይሄ ነው። የኔቶ ያልሆኑ የኢንዶ ፓሲፊክ አጋሮችም መሰንበቻውን ዋሽንግተን ላይ በተካሄደው የመሪዎች ጉባኤ የኔቶ አጋር አገራቱን ተቀላቅለዋል። ባለስልጣናቱ አያይዘውም ጃፓን፣ ደቡብ ኮሪያ፣ አውስትራሊያ እና ኒውዚላንድ በጉባኤው መገኘታቸው ጠባጫሪው ኃይል ጦርነት የሚከፍተው የትም ቢሆን ዲሞክራሲያዊ ጥምረት ለሕግ የበላይነት የሚቆም መሆኑን የሚያሳይ ጠንከር ያለ መልእክት ለቻይና የሚያስተላልፍ ነው ብለዋል።